የሰባት ዓመት ወጣት ነው። ተወልዶ ያደገው በጀርመን ሀገር ፍራንክፈርት ሲሆን በጀርመኖችና በኢትዮጵያ መካከል ያለው ልዩነት የሚያስገርመውንና የሚያስቀውን ለሌሎች ኢትዮጵያውያን በቀልድ መልክ በማቅረብ ብዙዎችን ያዝናናል። አድናቆት ማትሩፋል። እንዴት አማርኛ እንደዚህ ቅልጥፍ አድርገህ መናገር ቻልክ? በእናሴ ጥረት ነው መስለኝ ከልጅነት ጀምሮ ስ በአማርኛ የምትናገረን እና በዛ ነው የተማርከ። ኢትዮጵያ ትሄዳለ? ቶሎ ቶሎ? አዎ ቶሎ ቶሎ በየሁለት አመት አካባቢ ቶሎ ቶሎ ነው የምንመላልሰው። እህት ወንድም አለ? አዎ አንድ ትንሽ እህት አለችኝ። አስራ አምስት አመት ሆነ። ትጽፋ አለ አማርኛ? የዛሬ አራት አመት አካባቢ በደንብ ተምሬ ነበር ግንሁን በትምህርት በጣም በእውነት መጽሐፍ ማንበብ የምችል ነበር። አሁን የምችላለው ግን ጊዜ ይፈጅብኛል። ማን ያስተማረህ አማርኛ መጽሐፍና ማንበብ? ስድስት ሳምንት እረፍት አለ እና በዛ ረፍት ወደ ኢትዮጵያ ስንሄድ ስንሄድ ያስቀሻል ጎረቤት ነው ያሰምረኝ። እንዴት ወደ ቀልድ ገባህረ? ብዙ ከመጀመሪያ ጀምሮ አላሰብኩበትም። ዝም አሁን አንድ ነገር የአበሻ ልዩነት ቶሎ ይታይኛል። እዚህ ውጭ አገር ስለተወለድኩኝ በአበሾቹን ከጀርመኖቹ ጋር መመሳሰል ጀመር ጀመርኩኝ እና አሁን በዚህ አሁን በጀርመኖች በጣም የሚያስቀኝ ነገር ያለው በአበሾቹን በጣም የሚያስቀኝ ነገር ያለው እና ይሄን ለአበሾች ምናምን ስገልጽላቸው በቃ መሳቅ ጀምሩ እና በዚህ ሰዎቹ ደስ ሲላቸው በቃ ቀጠልኩበት። ከአበሻ ባህል አንተን የሚያስገርምና የሚያስቅህ ምንድን ነው? በጣም የሚያስቀኝ ብርድ፣ እንዴት ከብርድ እንዴት እንደሚያዩት ምን። አሁን ጀርመን ያው የተለመደ ነገር በጣም ይበርዳል። ግን ጀርመኖቹ በቃ የጀርመን አሁን እናት ብታይ የሆነ አሁን ትንሽ እድሜያቸው ገፋ ያለ እናት አ ተነስቶ ምናምን በዛ በብርድ የሆነ ጆግ ያደርጋሉ ወይ የሆነ ው ይወጣሉ። የሀበሻ እናት ግን በቃ ብርድን አቤት ሲፈራ አሁን ምንም አሁን ባለፈው ኢትዮጵያ ያለሁኝ ተቀምተን አያቴ የሆነ እያወራን ከዛ በኋላ ሲሞቀኝ ይሄ ቡና ምናምን ስለፈላ ነበር መስኮቱን ስከፍት ተነሳ ዝጋው ዝጋው ዝጋው እንዴ! ከዛ እኔ ምን ሆነ ሆንኩኝ። ብዙ ይገባል፣ ብዙ ገባ ገባ። እንደ ሌባስ እንደ ሌባ አርጉት። በዛ ላይ ደግሞ ይቀጥሉበታል በታል በዛ አያልቅም። ከአንድ ሁለት ሶስት ሰዓት በኋላ በቤት ምናምን ከመጣ እንደገና ያመጣ ይሄ የተረገመ ልጅ ተውብ ያልኩት መስኮቱን ከፍቶ ብርዱ እዛ ገብቶ እዚህ ትከሻይ ላይ ከስፎ ይዞኝ ነበር። እዚህ ምናምን እዚህ ያሉ በቃ ዝም ብሎ ያከብዱታል። ማለት ከጀርመኖቹ ባህል የሚያስገርምህ ምንድን ነው? አንድ ጊዜ አንድ ጓደኛ ጋር ትጠርቼ ነበር እና እዛ ያለሁን እዚህ አበሾች በጣም መጋበዝ ይወደሉ። እዚህ የሆነ ገና ቤቱ ከመግባት በፊት ና ተቀመጥ፣ ምን ላምጣልህ ምናምን ትባላለች። ጀርመኖቹ ግን እንደዚህ ምንም አይነት ነገር አያደርጉም። አሁን አንድ ጓደኛዬ ጓደኛዬ ነው ግን ጀርመን ነው። አሁን ቤቶቹ ቤት ውስጥ ገብተን ከዚ በኋላ ዝም ስጠብቅ እጠብቃለው። በቃ እንደ የተቀመጥኩኝ እሱ ከውጭ መጥተው ለራሱ ምግብ አምትቶ ለእኛ ላልጠበቀም፣ እሱ ቤት ውስጥ ማለት ነው ብቻውን ይበላ ነበር ማለት ነው። እኛ ፊት አልራበኝም፣ ግን ያው ደነገጥኩኝ፣ አልጠበቅኩም። ቲያትርን ለአጭር ጊዜ የመማር ዕድል እንዳገኘህ እንዳገኘ ነግረኸኝ ነበር። አሁን እዚህ አሁን እኔ ፍራንክፉርት ነው የምኖረው። የሆነ ትልቅ የእንግሊዝ ቲያትር አለ እና አሁን እነሱ በዓመት የሆነ አስር ልጆች ይመርጡና እድል ይሰጣቸዋል። ኖርማሊ አሁን በጣም ውድ ነው። በቲያትር መማር ብትፈልጊ ሆነ ብዙ ገንዘብ ከፍለሽ ነው የምትማሪው። ስኮላርሽፕ ነው እነሱ ይከፍልልሻል። ስለዚህ አንተ ካለፉት መካከል አንዱ ነህ፣ ትክክል? አዎ ተወዳድረን ያው አላውቅም እኔ ያየኋቸው ሀያ ልጆች ነበሩ። ከዛ ሀያ ልጆች አስር ቀሩና ከአስሮቹ አንዱ ነው። ይበርኩኝ። ወደፊት አንተ የምትፈልገው የመድረክ ተዋናይ ወይም እሱ የመድረክ ኮሜዲያን መሆን ነው? በጣም ጥሩ ጥያቄ ነው። ሁለቱንም ማድረግ ደስ ይለኛል፣ ግን ያው እዚህ በጣም ሪስክ አለው። እንደዚህ ወይ አክተር መሆን ወይ እንደዚህ በጣም ሪስክ ስላለው እያሰብኩበት ነው፣ ግን አቅሜ እስከሚፈቅድልኝ ሄዳለሁ። የምታቀርባቸውን ቀልዶች በመመልከት በአካባቢ የሚኖሩት ሀበሾች የሚሰጡ አስተያየት ምን ይመስላል? እኔ ሳያቸው አሁን በጣም ይስቃሉ ወይ ደግሞ መጥ ከኋላ ከዘቧቸው በጣም በጣም አመሰግናለሁ። ለሌሎች ትውልደ ኢትዮጵያውያን ከኢትዮጵያ ርቀው የሚኖሩትን ማለት ነው። ስለ ማንነታቸው ምን ብለህ ትመክራቸዋለህ? ሁሉ ነገር የባህሪያችን ምናምን የሆነ ደስ የሚል ባህል ነው እና ይሄ ሊጠፋ አይገባም። ስለዚህ ያው ቋንቋ መማር አለብን። በተለይ አሁን እኛ ልጅ እዚህ ውጭ ሀገር የተወለድ ነው። አለበለዛ እንዴት ይሞታል፣ ይጠፋል ባህሉ እንደ ኢትዮጵያ አይነት ባህል የአበሻ ባህል በጣም በጣም ደስ የሚል ባህል ነው። ስለዚህ ባይጠፋሽ አይደረስ እንግዲህ። አሮን፣ ከእኔ ጋር አጭር ቆይታን ስላደረግ አመሰግናለሁ። ከመለያየታችን በፊት ማመስገን የምትፈልገው ሰው ካለ እድሉን ልስጥ። በጣም አመሰግናለሁ። የመጀመሪያ እናቴን ነው ያው፣ ሰላም ባህሉ መማ አማርኛ ስላስተማረችን በጣም አመሰግናለሁ። በዛ ላይ ደግሞ ያው አልነገርኩሽም አማርኛ መጽሐፍ እና ማንበብ የሰማረኝ ጎረቤት አልነበረም ሊሸን ይባላል። እሱንም